ዜና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነ ጋቢና፣ ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምን አመሻችሁ? የዛሬውን ዝግጅቶቻችንን እናስተዋውቃችሁ። የቀድሞውን የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመርን ጨምሮ አራት የክልሉ ከፍተኛ ባለስልጣናት በግድያና በተለያዩ ወንጀሎች ተጠርጥረው መያዛቸውን ዛሬም ፍርድ ቤት መቅረባቸውን ፖሊስ አመለከተ። ሙሉ ዘገባው ይኖረናል። በሌላ ዘገባ የኢትዮጵያ መንግስት ልኡካንና ኤርትራ ውስጥ የሚገኘው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ስምምነት ላይ እንደደረሱ ነው የሚያመላክተው በአገራዊ ግንባታውም ተሳታፊ እንዲሆን በልማቱም ተሳታፊ እንዲሆን ተጠቃሚም እንዲሆን ለማድረግ የሚያስችል በዘላቂው ደግሞ የማቋቋም ስራዎችም ያስፈልጋሉ። እነኚህን ሁሉ እንዴት ነው ማካሄድ የምንችለው በጋራ የሚለው ነገር መሰረታዊ የውይይታችን አንኳር ጉዳዮች ናቸው። የኢትዮጵያ የገጠር ዴሞክራታይዜሽን ዴሞክራ ዲሞክራታይዜሽን አስተባባሪ ተፈራ ደርበውን ነበር ያዳመጣችሁት። ሙሉ ዘገባውን ይዘናል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች አድማ እንደቀጠለ ነው። ዝርዝሩን ይዘናል። አውሮፕላኖች ቅደም ተከተላቸውን ጠብቀው ማለፍ አይችሉም። መስመራቸው ላይ የሚገባቸውን ከፍታ ይዘው እርስ በራሳቸው እንዳይጋጩ እንዲመሩ የሚያደርግ ሙያ አይነት ነው ይሄ ሙያ። የባለስልጣኑ ዳይሬክተር ጀኔራል ኮሎኔል ወሰኔለህ ሁነኛው ናቸው። ይዘናቸዋል። ከሁለት ወራት በፊት ከሊቢያ በአነስተኛ ጀልባ ተጉዘው የጣሊያን ወደብ የደረሱና ወደ መጡበት ሊቢያ በጣሊያን የነፍስ አድን መርከብ የተመለሱ አንድ መቶ አፍሪካውያን ስደተኞችንም በተመለከተ ዘገባ ይኖረናል። ጣሊያን እቀበላለሁ ካለች ወደ ጣሊያን ትገባላችሁ አልቀበልም ካለች ደግሞ ወደ ሊቢያ እንመልሳችኋለሁ አለንና ከዛ አንድ ቀን ካደርም በኋላ ወደ ሊቢያ መልሰው እስር ቤት ውስጥ አስገቡ። ነው የበለጠ መከራን ሸሻለሁ ብዬ ወደ መከራ ነው ይወት ኔ ዘፈኩት። አዎ ከተወለደ ጀምሮ ልጁን አይቶ ያቅም እሱ ራሱ ከስደተኞቹ አንደበት እንሰማለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የኢትዮጵያ መንግስት ልኡካንና ኤርትራ ውስጥ የሚገኘው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ስምምነት ላይ ደረሱ። በብርጋዴር ጀነራል አደም መሐመድ የተመራው ሁለት አባላት ያሉት የኢትዮጵያ የልኡካን ቡድንና ኤርትራ ውስጥ ያለው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሀይል የበላይ አመራሮች ዛሬ አስመራ ላይ ተገናኝተው ተወያይተዋል። በዚህ የመጀመሪያው ክፍል ውይይት የትግራይ ሕዝብ ዲሞክራሲያዊ ንቅናቄ አባሎች የትጥቅ ትግላቸውን አቁመው በሀገር ውስጥ በመግባት የለውጡ አካል በመሆን በሰላማዊና በዲሞክራሲያዊ መንገድ ትግላቸውን እንደሚቀጥሉም ተስማምተዋል። የደቡብ ሱዳን ሽምቅ ተዋጊዎች መሪ ሪክ ማቻር ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታቀደውን የሰላም ስምምነት እንደሚፈርሙ አደራዳሪው ዛሬ አስታወቀ። ቀደም ሲል እርሳቸውና ሌሎች የተቃዋሚ ፓርቲ መሪዎች ስምምነቱን አንፈርምም ሲሉ፣ ሳልቫኬር ግን መፈረማቸው አይዘነጋም። ማቻርና ፕሬዚዳንት ሳልቫኪር የተኩስ አቁም ውልና የስልጣን ክፍፍል ስምነት ባለፈው ወር ካርቱም ላይ ነበር የተፈራረሙት። ዛሬ ከጥቂት ሰዓታት በፊት ግን ከአደራዳሪዎች ቻቸው ጋር ከብዙ ውይይት በኋላ ማቻር አሳባቸውን ቀይረው ስምምነቱን በፊርማቸው አጽድቀዋል ሲሉ የሱዳኑ የውጭ ጉዳይ ሚኒስትር አልዳይሬዴ አህመድ ለጋዜጠኞች ተናግረዋል። በዚህ ስምምነት መሰረት ማቻር በስደት ከሚገኙበት ደቡብ አፍሪካ ይመለሱና በብሔራዊ የአንድነት መንግስት ውስጥ ከአምስቱ ምክትል ፕሬዚዳንቶች አንዱ ሆነው ያገለግላሉ ማለት ነው። በመጨረሻም ሶማሊያ የሚገኘውና ሞቃዲሾ ስታዲየም ውስጥ ሰፍሮ የነበረው የተባበሩት መንግስታት ድርጅት ሚሽን ኤኤምአይኤስኦኤም ከስፖርት ሜዳው ለቆ መውጣቱ ተገለጸ። አፍሪካ ህብረት ሚሽን በመጨረሻ የወጣቱን ድምጽ ሰምቶ ብሔራዊው ስታዲየም እንደገና ለስፖርቱ እንቅስቃሴ እንዲውል ሜዳውን በመልቀቁ እጅግ ተደስተናል ሲሉ የወጣቶችና ስፖርት ሚኒስትሯ ካዲጆ መሐመድ ዲአሬ በርክክቡ ስነስርዓት ላይ ተናግረዋል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ ፎርማዦ በበኩላቸው መንግስት የጦር ቀጠና ሆኖ የቆየውንና በእጅጉ የተጎዳውን ስታዲየም ለሀገሪቱ የስፖርት እንቅስቃሴ ለመዋል ጥረት እንደሚያደርግም አስታውቀዋል። ይህ እንደ አውሮፓውያን አቆጣጠር በ19 ሰባዎቹ በቻይናውያን የተገነባው ስታዲየም ከወታደራዊ ልምምድ ሌላ ምንም አይነት የአትሌቲክስ እንቅስቃሴ እንዳላስተናገደ ይታወቃል። ለዛሬ ያዝንላችሁ አጥር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። የቀድሞ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመርን ጨምሮ አራት የክልሉ ከፍተኛ ባለስልጣናት በግድያና ና በተለያዩ ወንጀሎች ተጠርጥረው መያዛቸውን ፖሊስ ለፍርድ ቤት አመለከተ። ተጠርጣሪዎቹ በበኩላቸው በደል እንደተፈጸመባቸውና የዋስ መብታቸው ተከብሮ እንዲፈቱ ጠይቀዋል። ፍርድ ቤቱ ለብይን ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዟል። ፖሊስ ዛሬ የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ኡመርን የክልሉን የሴቶችና ሕጻናት ቢሮ ኃላፊ ወይዘሮ ረሃማ መሐመድ፣ የክልሉ የዲያስፖራ ተወካይ አቶ አብዱራህማን አሚን፣ የክልሉ የመስኖ ልማት ቢሮ ኃላፊ አቶ ሱልጣን መሐመድን ግድያን ጨምሮ በተለያዩ ወንጀሎች ተጠርጥረዋል በማለት በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ተረኛ ወንጀል ችሎት አቅርቧቸዋል። ፖሊስ ለፍርድ ቤቱ ተጠርጣሪዎቹ ፈጽመዋቸዋል ያላቸውን የወንጀል ድርጊቶችን እንደዘረዘረው መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በማዋል የክልሉን ወጣት በማደራጀት ለበርካታ ዓመታት አብሮ የኖረውን ሕዝብ በሃይማኖት፣ በዘር በመከፋፈልና በመለያየት ከአካባቢው እንዲሰደዱ፣ በርካታ ሰዎች እንዲገደሉ አድርገዋል። የንግድ ቤቶችና የሃይማኖት ተቋማት እንዲቃጠሉ፣ እንዲሁም በከፍተኛ የሰብአዊ መብቶች ጥሰት ተጠርጥረዋል። ፖሊስ ምርመራው ገና ጅምርና አያሌ ሊጣሩ የሚገባቸው ጉዳዮች እንዳሉ አመልክቶ የአስራ አራት ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የቀድሞ የክልሉ ፕሬዚዳንት አቶ አብዲ መሐመድ ዑመር ለፍርድ ቤቱ እንደገለጹት የሶማሌ ክልል ነዋሪዎችን የሚጎዳ አንዳችም ነገር አድርገው አያውቁም። ከተያዝኩ ሀያ ቀናት ሆኖኛል ያሉት አብዲ መሐመድ ዑመር በአንድ ቤት ውስጥ ለብቻዬ አስቀምጠው ሲንከባከቡኝ ቆይተዋል። ነሐሴ 21 ቀን 2010 ዓ ም ከቤቴ እንደ ተያዝኩ በመገናኛ ብዙኃን የተነገረው ግን ሐሰት ነው። በእርግጥ ሀያ ቀን ከቆየሁበት ስፍራ ወደ ቤቴ ወስደውኝ ከዚያ እንደ ተያዝኩ አስመስለው አቅርበውታል። ከነሐሴ ሀያ አንድ ቀን በኋላ ግን ያ ሁሉ እንክብካቤ ቀርቶ ጠዋት አንድ ዳቦና ሻይ ብቻ ነው የሚሰጠኝ ብለዋል። የደም ግፊት፣ የጨጓራ ቁስለት እንዳለባቸው ለፍርድ ቤቱ አስረድተው የሕክምና ክትትል እንዲደረግላቸው ቢያመለክቱም እስካሁን የሚያያቸው ባለሙያ ነርስ እንደሆነ ተናግረዋል። ስለሆነም ተገቢው የሕክምና እንክብካቤና ክትትል እንዲደረግላቸው፣ የዋስ መብታቸውም ተጠብቆላቸው እንዲፈቱ ጠይቀዋል። ፖሊስ ተጠርጣሪዎቹ ያቀረቡትን የዋስ መብት ጥያቄ ተቃውመዋል። ተጠርጣሪዎቹ የተጠረጠሩበት አንዱ የወንጀል ድርጊት ግድያ ከመሆኑም ሌላ የምርመራው ጅምር እንደሚያመለክተው የሽብር ተግባራት ተፈጽመዋል፣ የዋስ መብታቸው ሊፈቀድ አይገባም ሲል ተቃውመዋል። በሶማሌ ክልል ሐምሌ 28ና 29 ቀን 2010 ዓ ም የተፈጠረውን ቀውስ ተከትሎ የክልሉ ምክር ቤት ባካሄደው አስቸኳይ ስብሰባ አቶ አብዲ መሐመድ ዑመርን ጨምሮ የሰባት ባለሥልጣናትን አለመከሰስ መብት ማንሳቱ አይዘናጋም መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የኢትዮጵያ መንግስት ልኡካንና ኤርትራ ውስጥ የሚገኘው የትግራይ ህዝብ ዴሞክራሲያዊ ንቅናቄ ስምምነት ላይ ደረሱ። በብርጋዴር ጄኔራል አደም መሐመድ የተመራው ሁለት አባላት ያሉት የኢትዮጵያ የልኡካን ቡድን እና ኤርትራ ውስጥ ያለው የትግራይ ህዝብ ዴሞክራሲያዊ ንቅናቄ ኃይል የበላይ አመራሮች ዛሬ አስመራ ላይ ተገኝተው ተወያይተዋል። በዚህ የመጀመሪያው ክፍል ውይይት የትግራይ ህዝብ ዴሞክራሲያዊ ንቅናቄ አባሎች የትጥቅ ትግላቸውን አቁመው ወደ ሀገር ውስጥ በመግባት የለውጥ አካሉ በመሆን በሰላማዊና በዴሞክራሲያዊ መንገድ ትግላቸውን እንደሚቀጥሉም ተስማምተዋል። ብርሃነ በርሀ ከአስመራ ተከታዩን ዘገባ አድርሶናል። በጄኔራል አደም መሐመድ የተመራ ሁለት አባላትን የያዘ የኢትዮጵያ የልኡካን ቡድንና የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ኃይል የበላይ አመራሮች ዛሬ አስመራ ላይ ተገናኝተው ተወያይተዋል። በዚህ የመጀመሪያ ገጽ ውይይታቸው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ አባሎች የትግላቸውን አቁመው በሀገር ውስጥ በመግባት የለውጡ አካል በመሆን በሰላማዊና ዲሞክራሲያዊ መንገድ ትግላቸውን እንዲቀጥሉ ተስማምተዋል። ከትጥቅ ትግል ወደ ሰላማዊና ዲሞክራሲያዊ ትግል በመሸጋገር በኢትዮጵያ ውስጥ እየታየ ያለው ለውጥ እንዳይቀለበስ የለውጡ ተካፋይ በመሆን ወደ አገር ውስጥ ለመግባት እንደወሰኑና እንደተስማሙ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ መኮንን ተስፋይ ለቪኦኤ ተናግረዋል። አቶ መኮንን በመቀጠል የትግራይ ህዝብ ዲሞክራሲያዊ ንቅናቄ በትግራይ ህዝብ ስም ቢመሰረትም ዋነኛ የትግሉ ዓላማ በኢትዮጵያ ሰላምና ዲሞክራሲያዊ ስርዓትን ለማምጣት እንደሆነ ከጠቀሱ በኋላ ከሁሉም የለውጥ ፈላጊ ኃይሎች ጋር ተባብሮ ለመስራት ወደ አገር ውስጥ ለመግባት መወሰናቸውን አስረድተዋል። የኢትዮጵያ መንግስት የልዑካን ቡድን አባል የሆኑት የኢትዮጵያ የገጠር ዲሞክራታይዜሽን አስተባባሪ አቶ ተፈራ አደረቡ በበኩላቸው እነዚህ በትጥቅ ትግል የቆዩ የንቅናቄው ታጋዮች ከህብረተሰቡ ጋር ተቀላቅለው በሰላማዊ መንገድ ኑሯቸውን በመምራት በአገር ግንባታ የሚሳተፉበት ሁኔታ ላይ በሰፊው እና በጥልቀት እንደተነጋገሩ ገልጸዋል። ለረጅም ጊዜ ከኑሮውም ተነቅለው የቆየ ከመሆኑ ጋር ተያይዞ በአገራዊ ግንባታውም ተሳታፊ እንዲሆን በልማቱም ተሳታፊ እንዲሆን ተጠቃሚም እንዲሆን ለማድረግ የሚያስችል በዘላቂው ደግሞ የማቋቋም ስራዎችም ያስፈልጋሉ። እነኚህን ሁሉ እንዴት ነው ማካሄድ የምንችለው በጋራ የሚለው ነገር መሰረታዊ የውይይታችን አንኳር ጉዳዮች ናቸው። ይህንን እንዴት ማድረግ እንዳለብን ተወያይተናል። የስምምነቱን አፈጻጸምና ተግባራዊነትን በሚመለከት በሚቀጥለው ወር መስከረም በአዲስ አበባ ሁለተኛ ዙር ውይይት እንደሚያደርጉም ታውቋል። ብርሃነ በርሄ ለአሜሪካ ድምፅ ከአስመራ። ብርሃነ በረህን እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች አድማ እንደቀጠለ ነው። አድማ የተመቱት የኢትዮጵያ ሲቪል አቬሽን ባለስልጣን ካሉት የትራፊክ ተቆጣጣሪዎች ግማሹ ቢሆኑም የሀገሪቱ አየር እንዳይዘጋ ለማድረግ እየጣረ መሆኑን ባለስልጣኑ ዳይሬክተር ጄኔራል ኮሎኔል ወሰንየለህ ሁነኛው ለአሜሪካ ድምጽ ገልጸዋል። ኮሎኔል ወሰንየለህን ያነጋገራቸው ሰለሞን አባተ ነው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። ኮሎኔል ወሰንየለህ ሁነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ፣ በቅድሚያ ለጊዜው በጣም አመሰግናለሁ። እንደምን አመሹ? እንደምን አመሻችሁ? እኔም በጣም አመሰግናለሁ። እግዚአብሔር ይመስገን። እንግዲህ ሰሞኑን ከአየር ትራፊክ ተቆጣጣሪ ባለሙያዎች ጋር ችግር ላይ እንዳላችሁ ነው እየተሰማ ያለው። እስቲ መጀመሪያ የአየር ትራፊክ ተቆጣጣሪ ማለት ምን ማለት እንደሆነ ሰው በግልጽ እንዲያውቀው እሱን ያብራሩልኝ። ምንድን ናቸው እነሱ? እሺ፣ የአየር ትራፊክ ተወጣጣሪ ማለት በአንድ የአይሮፕላን ሜዳ ላይ ወይም በአንድ ኤርፖርት ላይ አይሮፕላኖችን የሚያሳርፍ የሚያስነሳ እንዲሁም የማንኛውንም ሀገር አየር ክልል አቋርጦ የሚያልፉ አይሮፕላኖችን መስተንግዶ የሚሰጡ እና ልክ መሬት ላይ ያለው ትራፊክ አገልግሎት እንደሚሰጠው አየር ላይም የዛ ነው መጠን አውሮፕላኖች የራሳቸውን ሩት ይዘው ስለሚሄዱ የሚዳርፉን በእነሱ የሚያደርግ ሙያተኛ ነው። ይህ እንግዲህ በዓለም ላይ አንዱ ጠንካራ ዲሲፕሊን የሚጠይቅ እውቀት የሚጠይቅ በዛም ላይ ስትረስ የበዛበት ወይም ጫና የበዛበት ስራ ነው። ስለዚህ በዓለም ላይ አሉ ከሚባሉት ሙያዎች አንዱ ሙያ ነው። ምንድን ነው ትርጉማቸው፣ ባይኖሩ ምንድን ነው የሚፈጠረው? አይሮፕላኖች ቀደም ተከተላቸውን ጠብቀው ማለፍ አይችሉም። መስመራቸው ላይ የሚገባቸውን ከፍታ ይዘው እርስ በራሳቸው እንዳይጋጩ እንዲመሩ የሚያደርግ ሙያ አይነት ነው። ይሄ ሙያ አንደኛ በሳተላይት ሁለተኛ በራዳር እና የተለያዩ መሳሪያዎች በሬዲዮ ኮሚኒኬሽን መሳሪያዎች ዘመናዊ የሆኑ ሳተላይት ቤዝ የሆኑ እና በራዳር በመጠቀም ሩታቸውን በትክክል ስፒዳቸውን፣ አንዱ ከአንዱ ጋር ያለውን ርቀታቸውን ጠብቀው ሁሉም በተራ የአየር ክልሉን እንዲጠቀሙ ወይም አየሩን እንዲጠቀሙ የሚያደርግ ሙያ ነው። እነሱ ባይኖሩ የመጋጨት እድላቸው በጣም ሰፊ ነው። ስለዚህ እነሱ ከሌሉ የአየር እንቅስቃሴው ይስተጓጎላል ማለት ነው። በአየር ትራፊክ ተቆጣጣሪዎች የሚገለገሉ ያው በብዛት አሮፕላን የሚያረፉባቸው አሮፕላን ሜዳዎች አሉ። ብዙ አሮፕላኖች የማያረፉባቸው ከሆነ ፓይለቱ ራሱ በአይን እይታ እያየ የሚያርፍባቸው ሜዳዎች ይኖራሉ። ስለዚህ እንደ አዲስ አበባ ወደ ኢንተርናሽናል ኤርፖርት አይመቱ። ስለዚህ አገልግሎት በፍጹም የሚታሰብ አይደለም። ኮሎኔል ወሰን የለህ ስንት የአየር ትራፊክ ተቆጣጣሪ ባለሙያዎች አሉ ኢትዮጵያ ውስጥ? አሁን አጠቃላይ በሀገሪቷ ውስጥ ከመቶ ሀምሳ ያላነሱ የአየር ትራፊክ ተቆጣጣሪዎች አሉ። ይሄ በቂ ቁጥር ነው ወይስ እንዴት ይገምቱታል እርስዎ እንደ መስሪያ ቤቱ ኃላፊ? በእኛ እምነት በጣም በቂ ቁጥር ነው ምክንያቱም በዓለም አቀፍ አሰራር ያው ኢንተርናሽናል ሲቪላይዜሽን ኦርጋናይዜሽን የሚባለው መቀመጫው ሞንትሪያ የሆነ አጠቃላይ ግምት ወይም ሂሳባዊ ግምት የሚሰጥ ፎርሙላ አለ። በዛ መሰረት ብዙ ሁኔታዎች፣ ፎርሙላዎች ተካተው ለአንድ ቦታ ስንት የአየር ትራፊክ ተቆጣጣሪ በአንድ ጊዜ ያስፈልጋል የሚል ግምታዊ የሆነ ማለትም ወደ እውነት የተቀራረበ በፎርሙላ የሚሰራ እንትን አለ በዚህ አኳያ የኢትዮጵያ ሲታይ በቂ የአየር ትራፊክ ተቆጣጣሪዎች አለ ብለን ነው እኛ ምናምን ነው ማን ነው ቀጣሪያቸው ማን ነው አሰሪያቸው ቀጣሪያቸው የባለስልጣን መስሪያ ቤቱ ነው ስንቀጥር ከተለያየ ቦታ ቀጥረን ከትምህርት ቤት ቀጥረን ወይም የተመረቁ ተማሪዎችን ቀጥረን እዚሁ እናሰለጥናቸዋለን አሰልጥሎ ራሱ መስሪያ ቤቱ ነው ወደ ስራ የሚያስገባቸው እርስዎ ስንት ጊዜ ሆኖት አሁን ባሎት ስልጣን ስምንት ዓመት ከዚህ በፊት ከአየር ትራፊክ ባለሙያዎች ጋር ተመሳሳይ ችግር ውስጥ ገብታችሁ እንደሆነ ይታወቃል። ከሶስት ዓመት በፊት ይመስለኛል። እና ያን ጊዜ የአየር ትራፊክ ቁጥጥር ባለሙያዎቹ ያነሷቸው ጥያቄዎች ነበሩ፣ ከመብቶች ጋር የተያያዙ ጥያቄዎች ነበሩ፣ ከክፍያ ጋር የተያያዙ ጥያቄዎች ነበሩ። አሁን እንደገና ካላችሁ ኃይል ግማሽ የሚሆኑት ከስራ ገበታቸው ላይ ተነጥለዋል። ምንድን ነው ለመሆኑ ይሄ ችግር እስካሁን ድረስ ሳይፈታ የቆየበት ምክንያት? ጥሩ እንግዲህ ከ እንደዚህ በዚህ ደረጃ በስራ የማቆም ሁኔታ የሀገር ትራፊክ ተወጣጠሮች ሲያደርግ ለመጀመሪያ ጊዜ ነው። ከዚህ በፊት የነበሩት ያው ጥያቄው ችግሩ መነሳቱን ማለት ነው። ሥራ አቁመው ነበር ማለት ሳይሆን ችግሮቹ ጥያቄ ጥያቄው ያው ሁልጊዜ ያለ ነው። ይሄ እንደው ለእንትኑ ያህል ይሄ እናንተም ያላችሁበት ሀገር ብዙ ጊዜ የአየር ትራፊክ ተቆጣጣሪዎች የዚህ አይነት ጥያቄ ያነሳሉ። ለምሳሌ ፈረንጆች አቆጣጠር በአስራ ዘጠኝ ሰማኒያ አንድ አመተ ምህረት ጥያቄ ተነስቶ እንደውም ያን ጊዜ የነበሩት ፕሬዚዳንት እርምጃ ወስደዋል። የተለያየው ዓለም ላይ የዚህ አይነት ጥያቄዎች ይነሳሉ ሁልጊዜ የሙያው ባህሪ የሚገፋፋው ይመስለኛል። እነሱ የጠየቁትን ጥያቄ መንግስት በዛ ጊዜ በዚህ ደረጃ አሁን በጠየቁት ደረጃ አልነበረም ጥያቄው። የማስታውሰው በሁለት ሺ ሶስት አመተ ምህረት በእኛ አቆጣጠር የደሞዝ ተጨማሪ ተደርጓል። ከዛ ወዲህ ደግሞ ያው ከተወሰነ አመት በኋላ ጥያቄውን እኛም እያቀረብን መንግስትም ጉዳዩን እያየው ይገኛል። አሁን በቅርቡ ይሄ ጥያቄ አንስተውት በአግባቡ መንግስት ኮሚቴ አዋቅሮ ኮሚቴው እያየ ግን አቅሚ ያው ደሞዝ ሙያተኛ ስለሚፈልግ ኮንትራት ገብተን በዛ ኮንትራት መሰረት አቅሙ እያጠና ይገኛል። ይህም መንግስት እንዲያየው እና ካቀረብ ወዲያ መንግስት መልስ እንዲሰጥበት እየተሰራ ይገኛል። እዚህ ኮሚቴ ውስጥ እነሱም አየር ትራፊክ ተቆጣጣሪዎችም አባል እንዲሆኑ አድርገን ኮሚቴውን ፎርም አድርገናል። ነገር ግን ጥያቄያቸው አንድ የሆነ የገንዘብ መጠን አስቀምጠው በዛ ነው የምንደራደረው እንጂ በሌላ መንግስት በሚያጠናው አንደራደርም ወይም እሱን አንቀበልም የሚል አቋም ስላላቸው ነው እና ጥያቄው የተለያየ ጊዜ የተለያየ ጥያቄ ነው የሚሆነው የደሞዝ ጥያቄውም እንግዲህ በየጊዜው ይነሳል። መንግስት በሲቪል ሰርቪስ ሚኒስቴር ስር ስላለን ወይም በእነሱ ህግ ስለምንመራ መንግስት ባጠቃላይ በሚያደርገው ጭማሪ እኛም እያገኘን ነው፣ ወይም መስሪያ ቤቱ ሰራተኞቹም እንደዚሁ እያገኙ ነው የሚሄዱት። ስለዚህ ጥያቄው ያን ጊዜ የተነሳ ነው ብሎ መውሰድ ትንሽ ይከብዳል። ግን በየጊዜው መጠየቃቸውን ይጠይቃሉ። ጥያቄ አይጠይቁም አይባልም፣ ይጠይቃሉ። ግን ኮሎኔል፣ እነሱ እንደሚሉት ከዚህ እስካሁን ድረስ ሲከፈላቸው የቆየው ደሞዝ ሊከፈላቸው ከሚገባው እጅግ ያነሰ እንደሆነ ነው እየተናገሩ ያሉት። በደንቡ መሰረት መከፈል ከነበረብን ቢያንስ ግማሽ እንኳን ይከፈለን እያሉ ነው እንግዲህ አሁን ጥያቄያቸውን እያሰሙ ያሉት። እና ሌሎች የአስተዳደር የሚባሉ በደሎችን አሁን የማህበሩን መሪዎች አግኝተን ምን ምን እንደሆኑ እነዚያ የአስተዳደር በደሎች የሚሏቸውን ቢያነሱልን ጥሩ ነበረ። እርሱም የሚያውቋቸው የጠየቋቸው ካሉ ቢገልጹልን ደስ ይለኛል። ለነዛ ጥያቄዎች መልስ ከመስጠት ይልቅ እንግዲህ ሰባት ዓመት መሆኑ ነው አሁን እርሱ ከገለጹልኝ ጊዜ እንኳን ጀምሮ እስካሁን ድረስ ያለው። ፈጣን መልስ ከመስጠት ይልቅ መስሪያ ቤቱ ወይም ባለስልጣኑ ወይም መንግስት በአጠቃላይ ወደ ማስፈራራት እየሄደ ያለ ነው የሚመስለው። ባትገቡ ምንም አይደለም፣ ሌሎች ስልጠና ላይ ያሉ አምተን እናስቀምጣለን፣ ከውጭ እንቀጥራለን። እንዲህ እንዲህ አይነት መልሶች ናቸው እየተሰሙ ያሉትና የት ያደርሳል እንዲህ አይነት ግንኙነት? ኮሎኔል የኮሎኔል ወሰን የለህን ምላሽ ይዘን በክፍል ሁለት ውይይት የሰለሞን አባተን በነገው ምሽት እንመለሳለን። ሰለሞንን እናመሰግናለን። Eu não የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዝግጅታችን እናልፋለን። ከሊቢያ አስር ቀናት የፈጀ ጉዞ ያደረጉት 150 አፍሪካውያን ስደተኞች በጣሊያን ተቀባይነት ባለማግኘታቸው ምክንያት ለአንድ ሳምንት በጣሊያን የባህር ወደብ አቅራቢያ በባህር ወደብ ነፍስ አድን ሰራተኞች መርከብ ላይ ለአንድ ሳምንት ከቆዩ በኋላ በመጨረሻ የጣሊያንን መሬት ለመርገጥ ችለዋል። በተመሳሳይ ደግሞ ከሁለት ወራት በፊት ከሊቢያ በአነስተኛ ጀልባ ተጉዘው ጣሊያን ወደብ የደረሱ 150 አፍሪካውያን ስደተኞች ወደ መጡበት ሊቢያ በጣሊያን የነፍስ አድን መርከብ ተመልሰዋል። መስታወት አራጋው በሊቢያ የሚገኙ ሴት ስደተኞችን አነጋግራ ተከታዩን ዘገባ ይዛለች። ከነዚህ አንድ መቶ አምሳ አፍሪካውያን ስደተኞች ውስጥ ቁጥራቸው አነስተኛ የማይባል ኢትዮጵያውያንና ኤርትራውያን ይገኙበታል። በተባበሩት የስደተኞች መጠለያ ውስጥ እንደ እስረኛ በልዩ ጥበቃ ውስጥ እንገኛለን ካሉን ስደተኞች መካከል ስምንቱ ሴቶች ከሌላ ሀገር ዜጎች ጋር በአንድ መጠለያ እንደሚገኙም ገልጸውልናል። ባና አረጋይ የ11ኛ ክፍል ትምህርቷን እንዳጠናቀቀች ከኤርትራ ወደ ኢትዮጵያ፣ ቀጥሎም ካርቱም፣ ከዚያም አሁን ወደምትገኝበት ሊቢያ መታለች። የሜዲትራኒያንን ባህር አቋርጠው ጣሊያን ወደብ ከደረሱና ከተመለሱት ስደተኞች መካከል አንዷ ናት። አንድ አመት አድርገናል። እየተሸጥን እየተለወጥን ማለት ነው። ዙር ነው የከፈልነው። ከዛ በኋላ ወደ ባህር ወጣንና ና ሀያ አራት ሰዓት ከተጓዝን በኋላ የጣሊያን መርከብ ተቀበለን። መቶ ሀምሳ ሰዎች እንሆናለን። በጎማ ነው የወጣ ነው። ከዛ በኋላ የጣሊያን መርከብ ተቀበለንና እዛ አንድ ቀን አደረን፣ መርከቡ ላይ ማለት ነው። ጣሊያንን እቀበላለሁ ካለች ወደ ጣሊያን ትገባላችሁ አልቀበልም ካለች ደግሞ ወደ ሊቢያ እንመልሳችኋለን አለንና ከዛ አንድ ቀን ካደርም በኋላ ወደ ሊቢያ መልሰው እስር ቤት ውስጥ አስገቡን። አሁን እስር ቤት ቻሪ ሲካ የሚባል ቦታ እስር ቤት ነው፣ ያለ ነው። ሁለት ወራችን ነው። አሁን ይህን ይመጣሉ እንመዘገባለን ምናምን ብለን ስንጠብቅ እስካሁን ማንም አልመጣም፣ አልተመዘገብንም። እኛ የታሰርንበት አካባቢ ጠቅላላ ስምንት ከባሪ የመጣ ነው ማለት ነው። ሁላችሁም ሴቶች ናችሁ ወይስ? ህጻናት አሉ። ወንዶች አሉ። ህጻናት አሉ። ህጻናት አሉ። ነፍሰ ጡሮች አሉ። ከእኛ ከሚያገኙት ውስጥ ቀማን አንዷ በቅርብ የወለደች አለች። የምን ሀገር ዜጎች ናቸው? እንደ በአብዛኛው የሚበዙት ከመቶ ሀምሳችሁ ኤርትራዊ እና ኢትዮጵያዊ ኦሮሞም አለ እኛ ጋ። እሺ አሁን ያላችሁበት ሁኔታ እንዴት ነው? ማለት ምግብ ያቀርቡላችኋል፣ የምትተኙበት ቦታ፣ ውሃ አለ? የምንተኛበት ቦታ አንድ ፍራሽ ላይ ሶስት ሰው ነው የምንተኛው። ቤቱ በጣም ጠባብ ነው አስራ ስምንት ሰው ነው የምንኖረው ከልጆች ጋር ማለት ነው። ህፃኖቹም ነብሶ ጦሮቹም እንደኛ ማለት ነው። አንድ ፍራሽ ላይ ለሶስት ሰው ይሰጣል፣ ሶስት ሰው እንተኛለን። ጠዋት አንድ ዳቦ ይሰጣል። ለምሳና ለእራት ደግሞ አንድ ጭርሻ ማንኪያ፣ ምግቡ ማኮሮኒ ወይም ሩዝ ነው። ትናንትናና ከትናንትና ወዲያ በጣም ከባድ ጦርነት ነበረ። እንዲያም አሁን ነው ትንሽ ድምፅ የቀነሰ እንጂ፣ ፖሊሶቹ እንዳለው ወደ ጦርነቱ ሄደዋል እኛን የሚጠብቁ ፖሊሶች ማለት ነው። እና እውነት በጣም ከባድ ሁኔታ ላይ ነው ያለ ነው እኛ። ሌላዋ ኤርትራዊት ስደተኛ የሰባት ወር ነፍሰ ጡር ሆና ነው የሜዲትራኒያንን ባህር ለማቋረጥ አነስተኛ ጀልባ ላይ ከሌሎች ስደተኞች ጋር የተሳፈረችው። አስጨናቂውን የጀልባ ጉዞ ለቀናት ተጉዛ ጣሊያን ለመግባት ግን አልቻለችም። ወደ ሊቢያ ከተመለሱት መካከል አንዷ ናት። በመጠለያው ወንድ ልጇን ከተገላገለች ገና አንድ ወሯ እንደሆነ የምትናገረው ይቺው ስደተኛ አራስ ልጇም እሷም በህመም ላይ እንደሚገኙና ሕክምና ማግኘት እንዳልቻሉ ለቪኦኤ ትገልጻለች። ነው ነው ላይ ልጄ ታሞ ሐኪም ቤት አንድ ቀንም ሄዶ አያውቅም። ትጠይቃቸው የለም የለም ነው የሚሉኝ፣ እና በጣም ተጨንቄ ነው ያለሁት። ወጥ በልጄ ታሞ። እሷ እራሷ ታሟ ልጇን እንኳን መንከባከባ አከባ ትችልም። እኛ ነን ልጁ ራሱ የምንይዘው። ሰላሳ ሰዓት ትንሽ ጌር ቤቢ ሰላሳ ቀን አንድ ወርዋ ነው ዛሬ። የት ነው የወለደችው ልጇን? እዚህ እዚህ ግብ ውስጥ ከገባን በኋላ ነው የወለደችው። ከኛ ጋር ነው የመጣችው። ከባድ ነው። መርከብ ላይ ተሳፍራ ነበር። አዎ እኛ ጋር። እንዴት ደፈርሽ በያት። እስቲ እንዴት እርጉዝ ሆነሽ እንዴት ደፈርሽ? የልጁስ አባት የት ነው ያለው? በያት እንስቱ ኮንክሲ ከመይ ጌር ክደፊር ክና መርከብ ተሰቀልኪ እዛ የነበርንበት መግዘም ጥሩ ሁኔታ ላይ ስላልነበር ኩኝ በቃ እኔ ወደ ባህር መውጣት መረጥ ኩኝ። የልጁ አባት ደግሞ እዚህ ነው ያለው፣ ግን አግኝታ አታውቅም። ወንዶች ጋር ነው ያለው እሱ ታስሯል። እሱም አዎ ከተወለደ ጀምሮ ልጁን አይተው አያውቅም እሱ ራሱ በሊቢያ ተቀስቅሶ በነበረው የፖለቲካ እንቅስቃሴ ውስጥ ወንድሜ ከፍተኛ በኢትዮጵያ ተቀስቅሶ በነበረው የፖለቲካ እንቅስቃሴ ውስጥ ወንድሜ ከፍተኛ ሚና ስለነበረው እሱን ለማሰር በመጡ የመንግስት አካል ነን በሚሉ ሰዎች ከፍተኛ ጾታዊ ጥቃት ስለደረሰብኝ ነው ለስደት የተዳረኩት፣ የምትሏ ኢትዮጵያዊት በሊቢያ በእስር ላይ ከሚገኙት መካከል አንዷ ናት። ስሟን እንድንጠቅስ አትፈልግም። ወንድሜ አምቦ ዩኒቨርሲቲ ተማሪ ነበረ እና ያው ሀገራችን ደግሞ በማስተር ፕላን ምክንያት ትንሽ ረብሻ ላይ ነበረች እና አምቦ ከተማ ላይ በሚደረገው ሰላማዊ ሰልፎች ላይ ወንድሜ በጣም ተሳታፊ ነበረ። ወንድሜን በመፈለግ ዙሪያ እኔም በጣም ጉርተው ነበረ እዛ ያሉት ሰዎች ማለት ነው። እስቲ ዛሬ ላይ የማላወራቸው ብዙ አሳፋሪ ነገሮች በሕይወት ያልፈዋል። ያንን ነገር እዛው እኔ የመቋቋም አልቻልኩም። ማንሳት አልፈልግም፣ ስላለፈው ነገር ያው ማለት እንጂ። አሁን ላይ ቤተሰቦች የት እንዳሉ ራሱ አላቅም። እኔ በዛ ምክንያት ሁሉንም ነገር ትቼ ነው የወጣሁት። ህይወቴ በጣም አስጠልቶኛል። እዚህም ስመጣ ተስፋ ይኖራል ብዬ አይደለም፣ ግን የበለጠ መከራን እሸሻለሁ ብዬ ወደ መከራ ነው ህይወቴን የዘፈኩት። ምንም ነገር ሳይለወጥ ምንም ነገር ብርሃን ያለው ብዬ ጭን ለማን የበለጠ ራሴ ላይ የጠራው ነ በጣም ተስፋ ቆርጫለሁ እኔ ወዴ በእውነት ለመናገር ማለት ነው። ምን ያህል ጊዜ ሆንሽ አሁን ከወጣሽ ከሀገር? ከሀገር ከወጣሁ እኔ ወደ ሶስተኛ አመት የገባሁኝ ነው። አሁን ወደ ኢትዮጵያ መመለስ ቢቻል ትመለሻለሽ? እስኪ ምን ቀሬኝ ብዬ ልመለስ ምን ምን ቀሬኝ ከጓደኞች የበታቸው ደሆን ኩበት ምንም የቀረኝ ነገር የለም። እዛ ብመለስ ህይወቴ ከዚህ ተሻለ ይበጠበጣል፣ ያስጠላበታል እንጂ ምንም ነገር የሚቀየር ነገር የለውም። እዛ መሆን ራሱ ያንን ጥቁር ጭን ለማያስታውሰኛል። እነዛን ቀኖች ደግሞ መልሼ ማየት አልፈልግም። ያ ሁሉ ካለፈ በኋላ የቤተሰቦች ናይነት ዴታ ያለው ወንድሜ ሚስተኔ ምክንያት የተፈጠረውን ነገር እያለ ህሊናውን እየበላው ስሆን እንዴት አድርጌ ፊታቸው እቆማለሁ ሴሬ ንገሪኝ እንጂ

ወንድም ፍለጋ ላይ ነበረ። ተጠቆመ፣ በተብይ ድረስ ነበር የመልሱ። ታስታውሻቸዋለሽ? ሰዎቹን ቢያሳዩሽ መልካቸውን? አላስታውሻቸው። ስንት ናቸው? ይሄን እንጂ ነበሩ። ስሟንና ኢትዮጵያ የኖረችበትን ክልል በግልጽ መናገር ያልፈለገች ሌላኛዋ ስደተኛ በሚኖሩበት አካባቢ በተፈጠረ የግል ግጭት ወንድሙ እንደተገደለና ራሱን ለማዳን ሲል ሀገር ጥሎ ከወጣው ባለቤቷ ጋር በስደት እንደምትገኝ ገልጻልናለች። እዚሁ ነው ያሉት፣ ግን አንድ ግቢ ውስጥ ናቸው። እነሱን ማግኘት አንችል ማውራት አንችል። አሁን ራ ስራ ምናምን ብለው ይዘዋቸው ወጥተው የሉም። እዚህ መሆናቸውን አሁን ወጥቼ ራሱ ጠይቄ፣ የለም እዚህ ከዚህ ውጭ ነው ምናምን ነገር ተብያለው ብቻ አስቸጋሪ ነው። ማየት እንኳን አንችልም እነሱን በጣም በቃ፣ ምን ብዬ ልንገርሽ፣ በጣም ብዙ ስቃይ ነው እዚህ ያለውን ነገር። አሁን ምንድን ነው የምትጠብቁት? እምልሽ፣ ወደ ሀገር የመመለስ ሀሳብ አላችሁ ወይስ አሁንም ጠብቃችሁ ወደ ጣሊያን ወይም ወደ ሌላ አውሮፓ ሀገር መሄድ ነው የምትፈልጉት? ምንም፣ ሁሉም ነገር ግራ ነው የሚገባሽ ታውቂያለሽ። ለሀገርም ስትመዘግቢ በጣም ነው የምትቆዩ። ሀገር ደግሞ መግባት አንችልም እኛ። እንደምን እንደነገርኩሽ ነው ሊገሉት ነው የሚፈልጉት። እነማን ናቸው ሊገሉት የሚፈልጉት? እዛ ማለት ነው ያለበት ያለበት አካባቢ አካባቢ ላይ ባለው ነገር ነው የሚፈልጉት ምናምን። ከ650 ሺህ በላይ ስደተኞች እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ጣሊያን ወደቦች ደርሰዋል። ስደተኞችን ለሚቃወመው የጣሊያን መንግስት ድጋፍ ሰጪው ድምጽ እየጨመረም ይገኛል። የመንግስትን መግዛፍ የማይደግፈው የጣሊያን መንግስት ሌሎች የአውሮፓ ሀገራት ኃላፊነታቸውን ለመጋራት እስኪስማሙ ድረስ ማንኛውንም ስደተኛ እንደማይቀበል ቀድሞ ሲያስታውቅ ቆይቷል። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ዳም ብራውን ነበር። ስናስተናግዳቸው ያመሸነው ደግሞ የመስታወት አድራጋውና ጽዮን ግርማ ከስርጭት መሀንዲሱ ኮርኔሌስ ጋር አብረን ነበርን። በነገው ጉዞ እንገናኝ። መልካም ምሽት